ከፓሲፊክ አቋራጭ አጋርነት ስምምነት ለመውጣት ደብዳቤ መጻፍ ሥራ የሚጀምሩበት የመጀመሪያ ቀን ተግባራቸው ከሆኑት መካከል አንዱ እንደሚሆን ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ይህ እርምጃ አሜሪካ ትቅደም የሚለውን መርሃቸው ተከታታይ እርምጃዎች አካል መሆኑም ተገልጿል። ጄፍ ካስተር ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች። ዶናልድ ትራምፕ ትላንት ሰኞ ዩቱብ ላይ ባወጡት የቪዲዮ መልእክት ፓሲፊክ አቋራጭ የሽርክና ስምምነቱን ለዩናይትድ ስቴትስ አውዳሜ አደጋን የሰነቀ ሲሉ ነቅፈውት እንደሚተኩትም ገልጸዋል። በምትኩ ስራና ኢንዱስትሪን ወደ አሜሪካ ምድር የሚያመጡ ፍትሐዊ የሁለት ወገን የንግድ ድርድሮችን እናደርጋለን። به اسروت ቲፒፒ የተባለ የሚጠራው የፓሲፊክ አቋራጭ አጋርነት ውል አባል አገሮች ስምምነቱን የፈረሙት ባለፈው የካቲት 2008 ዓ ም ሲሆን ግባቸው የጋራ ብልጽግናን ማጠንከር፣ ስራዎችን መፍጠር፣ ለሁሉም አባል አገሮች ዘላቂ የምጣኔ ሀብት ልማትን ማበረታታት እንደሆነ ሰነዱ ይናገራል። ስምምነቱ ያለ ዩናይትድ ስቴትስ ተሳትፎ ሙሉ በሙሉ እንደሞተ የሚቆጠር ነው ሲሉ የ የጃፓን ጠቅላይ ሚኒስትር ሽንዞ አቤ ዛሬ ሀሳባቸውን አሰምተዋል። አስራ ሁለቱ አባል ሀገሮች በተገናኙበት ስብሰባ ላይ የፓሲፊክ አቋራጭ ሽርክና ውልን ያለ ዩናይትድ ስቴትስ የማስቀጠል ውይይት ጨርሶ አልተደረገም። ቲፒፒ ያለ ዩናይትድ ስቴትስ ትርጉም የለሽ ነው። የጥቅሞችን መሰረታዊ ሚዛን ስለሚያዛባ እንደገና መደራደርም የማይቻል ነው። የመጪውን የዩናይትድ ስቴትስ አስተዳደር ፖሊሲዎች በተመለከተ አሁን አስተያየት ከመስጠት መቆጠብን እመርጣለሁ። ምንም እንኳን ውሉን ፕሬዚደንት ባራክ ኦባማ ቢደግፉትም የተወካዮች ምክር ቤቱ ግን ዩናይትድ ስቴትስ የሕጓ አካል ታደርገውና ትቀላቀለው ዘንድ አልፈቀደም፣ አላጸደቀምም። በሌላ በኩል ግን የትራምፕ ተቃውሞ ስምምነቱን ጨርሶውኑ ሊገለው አይችልም ሲሉ የአውስትራሊያ የንግድ ሚኒስትር ስቲቭ ቾዮቦ እየሞገቱ ነው። ቲፒፒ ተግባራዊ እንዲደረግ የዩናይትድ ስቴትስ ኮንግረስ ለራሱ የሀገር ውስጥ ጉዳይ እንዲያጸድቀው የሚገባ መሆኑ ቢደነገግም ያን እንዲያከናውን ግን የአራት ወራት ጊዜ እንደሚጠይቅ ሚኒስትሩ ጠቁመው ስምምነቱ ከተፈረመ ያለፈው ጊዜ ግን ገና ስምንትና ዘጠኝ ወራት ብቻ በመሆኑ በቂ ጊዜ ወደፊት መኖሩን አመልክተዋል። ስምምነቱ ተግባራዊ እንዲደረግ የአባል ሀገሮችን አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 85 ከመቶ የሚሸፍኑ ሀገሮች ማጽደቅ እንደሚጠበቅባቸው በውሉ ላይ የተደነገገ በመሆኑና የዩናይትድ ስቴትስ ጂዲፒ ብቻውን 60 ከመቶውን የሚይዝ በመሆኑ ያለ ዩናይትድ ስቴትስ ውሉ የሞተ ነው የሚሉ ብዙ ናቸው የኦባማ አስተዳደር ቲፒፒን ሲደግፍና ለተግባራዊነቱም ሲታገል የቆየው ለዩናይትድ ስቴትስ ሰራተኛ ኃይል ጥቅም ያስገኛል ውሉ አዳዲስ የደሞዝ የሰዓትና የተሻለ የሥራ ሁኔታን አካቷል በሚልና ህጻናት በስራ ላይ እንዳይሰማሩም ስለሚከለክል መሆኑ ሲነገር ቆይቷል።